ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። እስከ ዛሬው ድረስ ኢቦላ የታመመ ሰው ኢትዮጵያ ውስጥ የለም። በሽታው ወደ ሀገር ቤት እንዳይመጣ የተለያዩ ስራዎች እየተሰሩ ነው። የመጀመሪያው ሁለት ኮሚቴዎች አቋቁመናል። የኢትዮጵያው ጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ናቸው። በዕለቱ አብይ ርዕስ በኢቦላ ላይ ሰፋ ያለ ማብራሪያ ይሰጡናል። የኢቦላ ወረርሽኝ በአራት የምዕራብ አፍሪቃ ሀገሮች በመዛመቱ ሌላ የአውሮፕላን በረራ መቋረጡ ተገለጠ። በእስራኤልና በሐማስ መካከል የተደረሰው ተኩስ አቁም ስምምነት ምንም እንኳን ለሊቱን የተኩስ ልውውጥ ቢካሄድም ዛሬ ሐሙስ ስምምነቱ እንደ ጸና መሆኑ ተነገረ። የሚሉት ደግሞ በዕለቱ አብይ ርዕሶች ውስጥ ወይም የዜና እወጃ ከያዝናቸው ውስጥ ናቸው። በወቅታዊ ርዕሶች ላይ ያተኮሩ ልዩ ልዩ ዘገባዎችና ቅንብሮች እንዲሁም የስልክ አስተያየቶቻችሁን አክለን የዛሬ ሐሙስ ነሀሴ ስምንት ተረኛ አስተናጋጆችን የአዲሱ አበበና አሉላ ከበደ ከአቀናባሪያችን ንጉሱ ታምሬና ከስርጭት መሐንዲሱ ሲድራክ ፍራንክሊን ጋር አብረናችሁ እናመሻለን። በቅድሚያ ግን የሰዓቱን ያለም ዜና። የኢቦላ ወረርሽኝ በአራት የምዕራብ አፍሪካ አገሮች በመዛመቱ ሌላ የአውሮፕላን በረራ መቋረጥ ተከሰተ። የኢቦላን መዛመት ለመግታት በተያዘው ጥረት የኮሪያ አየር መንገድ ነው ወደ ኬንያ ዋና ከተማ ናይሮቢም ሆነ ከዚያ ከናይሮቢ የሚደረገውን የበረራ ፕሮግራም ያቋርጠው። ኬንያ ውስጥ እስካሁን በኢቦላ የተያዘ ታማሚ ስለመኖሩ አልተሰማም። ይሁንና የዓለም ጤና ድርጅት ደብሊው ኤች ኦ እንደገለጠው የናይሮቢ አውሮፕላን ጣቢያ የብዙ አየር መንገዶች መናኸሪያ ወይም መገናኛ በመሆኗ ኬንያ አደገኛ የኤቦላ ማስተላለፊያ ስፍራ ተደርጋ ተፈርጃለች። ቀደም ብሎም የእንግሊዙ ብሪቲሽ ኤርዌይዝ እና የመካከለኛው አየር መንገድ ኤምሬትስ በዚሁ በኤቦላ መዛመት የተነሳ ወደ ምዕራብ አፍሪካ የነበሯቸውን በረራዎች ማቆማቸው ይታወቃል። የዓለም ጤና ድርጅት ደብልዩ ኤች ኦ እስከ ትናንት ረቡዕ ባለው መረጃ መሠረት በጊኒ በላይቤሪያ በናይጄሪያ እና በሴራሊዮን አንድ ሺህ 69 ሰዎች በኢቦላ በሽታ ሞተዋል። በክልሉ ደግሞ በጠቅላላ እስከ ሁለት ሺህ ህሙማን ወይም በበሽታው የተያዙ ሰዎች መኖራቸው ተዘግቧል። በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት ምንም እንኳ ሌሊቱን የተኩስ ልውውጥ ቢካሄድም፣ ዛሬ ሐሙስ ግን ስምምነቱ እንደጸና መሆኑ ተዘግቧል። ሁለቱ ወገኖች ግብጽ ለጀመረችው ሽምግልና እድል ለመስጠትና ከወር በላይ የዘለቀው ውጊያ ለማቆም ወደ የሚቻልበት ሁኔታ ለመድረስ የአምስት ተጨማሪ ቀናት የተኩስ አቁም ውል መስማማታቸው አይዘነጋም። የተጨማሪ የተኩስ አቁም ስምምነቱ ይፋ ከሆነ በኋላ ከጋዛ ሰርጥ በርካታ ሮኬቶች መተኮሳቸውን እስራኤል አመልክታ ለዛም የአየር ጥቃት እርምጃ መውሰዱን ገልጻለች። የሮኬት ተኩሶቹም ሆኑ ከእስራኤል የተካሄደው የአየር ጥቃት ዛሬ ሐሙስ ወደ ንጋት ላይ እንዳቆመ ለጊዜው በሰው ህይወት ላይ ምንም ያህል ጉዳት እንዳልደረሰ አልታወቀም። ካለፈ ሐምሌ ወር ወዲህ በአብዛኛው ሲቪሎች ወደሚገኙባቸው ወደ 1950 ፍልስጤማውያን ጋዛ ውስጥ መገደላቸውም ይታወቃል። በእስራኤል በኩል የሚበዙት ወታደሮች ሆነው ወደ 67 እስራኤላውያን እንደሞቱም ተገልጧል። አድማጮች፣ ዜናው የሚተላለፈው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ሰብአዊ እርዳታ የጫኑ የሩሲያ ኮንቮዮች ወደ ዩክራይን እየተቃረቡ ባሉበት በአሁኑ ወቅት በሽምቅ ተዋጊዎቹ ይዞታ ስር ባለችው የዩክራይኗ ዶኔትስ ከተማ የተጧጧፈ ውጊያ እየተካሄደ መሆኑ ተሰምቷል። የዶኔስክ ከተማ ምክር ቤት እንዳስታወቀው በዚህ ውጊያ ሁለት ሰዎች ሞተዋል፣ ሁለት የገበያ አዳራሾች ወድመዋል። ከዚህም በላይ በዚህ ውጊያ አንድ የነዳጅ ማጠራቀሚያ ዴፖ የሚገኝበት ቅጥር ግቢ በእሳት ጋይቷል። የሰብአዊ እርዳታ እንደጫነ በሩሲያ ባለስልጣናት የሚነገርለትና ወደ 300 ካሚዮኖች ያሉበት ኮንቮይ ዛሬ ሐሙስ በጦርነት ወደ ተበታተከችው ምስራቅ ዩክራይን ተንቀሳቅሷል። ዩክራይን ቀደም ሲል ኮንቮዩ ወደ አገሯ እንዲገባ እንደማትፈቅድ መግለጧ አይዘነጋም። ምክንያቱንም ስታብራራ ሰብአዊ እርዳታ የጫነው ኮንቮይ ሊገባ የማይችለው አሰራሩ ወይም የእርዳታ አቅርቦቱ ከዓለም አቀፉ ቀይ መስቀል ማህበር ጋር የተቀናጀ ባለመሆኑ ነው ብላለች። መግለጫውን የሰጡት የዩክራይን ባለስልጣናት ምናልባትም ሩሲያ በተገንጣዮቹ ይዞታ ስር ወዳለው ክልል ጦር መሳሪያ ለማስገባት የቀየሱት ዘዴም ሊሆን ይችላል ብለው ነበር። የዩክራይን ባለስልጣናትን መግለጫ የማይረባ ያለችው ሞስኮ ግን የእርዳታ አቅርቦቴን ከዓለም አቀፉ ቀይ መስቀል ማህበር አሰራር ጋር አቀናጅቻለሁ ብላለች። የዓለም አቀፉ ቀይ መስቀል ማህበር ባለስልጣናት ትናንት ረቡዕ እንደገለጡት ደግሞ እርዳታ ጭኗል የተባለው ኮንቮይ መድረሻው የት እንደሆነ ገና አላወቅ ነውም ብለዋል። በደቡብ ኮሪያ የአምስት ቀናት ጉብኝት የጀመሩት የሮማው ካቶሊካዊት ቤተ ክርስቲያን ሊቀ ጳጳስ አባ ፍራንሲስ ሰላምን ለማምጣት ጠቃሚው ነገር ውይይት እንጂ ፍሬ አልባ የሆነ ጦር ኃይል አሰላለፍ አይደለም አሉ። የአቡኑ አስተያየት የተሰማው እርሳቸው ዛሬ ሐሙስ ሶል ከተማ በሚገቡበት ሰዓት ሰሜን ኮሪያ አምስት ተወንጫፊ ሚሳይሎችን ወደ ባህር ከተኮሰች በኋላ መሆኑ ታውቋል። ተወንጫፊ ሚሳይሎቹ የተኮሱት ከሰሜን ኮሪያ የወደብ ከተማ ወንሳን ሲሆን እታለምበት ስፍራ ከመድረሳቸው በፊትም የ220 ኪሎ ሜትር ጉዞ እንደሚያደርጉ የሶል መከላከያ ሚኒስትር ባለስልጣናት አስታውቀዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ኖ ኩዋንግኤል በበኩላቸው የሰሜን ኮሪያን አድራጎት አውግዘዋል። በመጨረሻም። በመጨረሻም የፓኪስታንን ብሔራዊ የነጻነት ቀን ለማክበር ላሆር ከተማ አደባባይ እየተሰበሰቡ በብዙ ሺህ የሚቆጠር ህዝብ ጠቅላይ ሚኒስትር ናዋዝ ሸሪፍ የስልጣን ብልግና ወይም ሙስና የፈጸሙ መሆናቸውን በሚገልጠው የተቃውሞ ሰልፍ ላይ መደመራቸው ተገለጠ። የተቃዋሚ መሪ ኢምራን ካን እና እስላማዊ የሃይማኖት መሪ ጣሂር ኡል ቃድር ዛሬ ሐሙስ በሞተር ብስክሌት የታጀበውን ሰልፍ እየመሩ ከላሆር የ375 ኪሎ ሜትር ርቀት ወዳለው ኢዝላማባድ በመጓዝ ላይ መሆናቸውም ተሰምቷል። በዚሁ ምክንያት ወደ ከተማዋ የሚያደርሱ መንገዶች በሙሉ መዘጋታቸውና ወደ 25ሺህ ወታደሮችም በጥበቃ ስራ መሰማራታቸው ታውቋል። በብዙ አካባቢዎችም የኢንተርኔትና የተንቀሳቃሽ ስልኮች ወይም ሞባይል ስልኮች አገልግሎቶችም ተቋርጠዋል። አድማጮች ለሰዓቱ ያለን አጠር ያለ የዓለም ዜና በዚሁ አበቃ። ክቡራንና ክቡራት አድማጮቻችን የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የሚተላለፈውን የዛሬ ሐሙስ ስርጭት ነው። የምናስተናግዳችሁ ደግሞ አዲሱ አበበና አሉላ ከበደነን። ለምሽቱ በርከት ያሉ ቅንብሮችን ይዘናል። በረቂቅ ሙዚቃ ላይ ያተኮረ ቅንብር በሁለተኛው አጋማሽ በባህልና ማህበረሰብ ፕሮግራሞች ከሚጠብቋችሁ ውስጥ ነው። ሌሎችም አሉን። በዚህ ሰዓት ቀዳሚው ታዲያ የዕለቱ አብይ ርዕስ ነው። በኢትዮጵያ እስካሁን ባለው ጊዜ በኢቦላ የታመመ ሰው እንደሌለ የገለጡት የሀገሪቱ ጤና ጥበቃ ሚኒስትር አስፈላጊ ቅድመ ዝግጅቶች ግን እየተደረጉ እንደሆነ ተናግረዋል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ በሰጡት መግለጫ በሽታው ድንገት ቢከሰት በሚል ራሱን የቻለ ሆስፒታል መቋቋሙንም ጠቁመዋል። የሚኒስትሩን መግለጫ የተከታተለው የአዲስ አበባው ዘጋቢያችን እስክንድር ፍሬው ነው። ሰሎሞን አባተ ተከታዩን ደግሞ በኋላ ያቀርባል። የኢትዮጵያ የጤና ጥበቃ ሚኒስትር ዶክተር ከሰተ ብርሃን አድማሱ ዛሬ ለጋዜጠኞች የሰጡት መግለጫ የኢቦላ ወረርሽኝ በምዕራብ አፍሪካ መከሰቱ ከተነገረ ወዲህ በከፍተኛ ባለሥልጣን የተሰጠ የመጀመሪያው መግለጫ ነው። ሚኒስትሩ መግለጫቸውን የጀመሩት በሽታው እስካሁን በኢትዮጵያ የለም በሚል ነው። እስከ ዛሬው ድረስ ኢቦላ የታመመ ሰው ኢትዮጵያ ውስጥ የለም። በሽታው ወደ አገር ቤት እንዳይመጣ የተለያዩ ስራዎች እየተሰሩ ነው። የመጀመሪያው ሁለት ኮሚቴዎች ቁመናል። አንደኛው ኮሚቴ ሀይ ሌቭል ኮሚቴ ሆነው እኔ የምሰበስበውና የሚመለከታቸው መስሪያ ቤቶች ሚኒስቴር መስሪያ ቤቶች እና ድርጅቶች ያሉበት ነው። የኢትዮጵያ አየር መንገድን ጨምሮ የኤርፖርቶች ድርጅት የብሔራዊ የኢሚግሬሽን ደህንነት ያለበት ትራንስፖርት ሚኒስቴር እና ሌሎች የሚመለከታቸው የመንግስትና የግል ጤና ተቋማት ከፖሊስም ከመከላከያም ያሉበት ኮሚቴ ነው። ये कमिते बागरा कप्टरज ለኢቦላ ቅድመ ዝግጅት እየተካሄደ ያለውን እየገመገመን የነበረው ተኛው ኮሚቴ ቴክኒካል ኮሚቴ መሆኑን የገለጹት ሚኒስትሩ የሕብረተሰብ ጤናን አስመልክቶ የሚደረገውን ዝግጅት የሚመራ ነው ብለዋል። በቦሌ አውሮፕላን ማረፊያ የተቋቋመ ኮሚቴ መኖሩንም አስታውሰዋል። ኮሚቴው በተለይ ከናይጄሪያ የሚመጡ በረራዎችን በተመለከተ ትኩሳት ያላቸውን ሰዎች የመለየት ስራ ይሰራል ብለዋል። ምልክቱ እንዳለባቸው የተጠረጠሩ ሰዎች ሲገኙም ወዲያውኑ እንደሚለዩና እንደሚታከሙም አስረድተዋል። ሰሞኑንም ሁለት ቻይናውያን በዚሁ መንገድ ተለይተው ሲታ ሲታከሙ በሽታቸው ወባ ሆኖ መገኘቱን በምሳሌነት ጠቅሰዋል። ኢቦላን የሚመስል ወይም ትኩሳት ያላቸውና ከምዕራብ አፍሪካ ትራቭል ሂስትሪ ያላቸውን ታካሚዎች ሲኖሩ በቶሎ ሪፖርት እንዲደረግ ባደረግነው መሰረት ባለሙያዎች ከተለያየ ቦታ ሪፖርት ያደርጋሉ። ባለፈው እሁድ ሁለት ቻይናውያን ምዕራብ አፍሪካ ከናይጄሪያ የመጡ ኮሪያ ሆስፒታል ተኝተው ነበር። ሲመረመሩ ወባ ነው የተገኘባቸው። የወባ ሕክምና ተሰጥቷቸው ሪከቨር አርገዋል። ዛሬ ከሆስፒታል ይወጣሉ ብለን ነው ኤክስፔክት የምናረግ። ልክ እንደዚሁ ሌሎችም ሰስፔክት ሲኖር ኢንፎርሜሽን ይመጣል ለማጣራት ጥረት ይደረጋል እና እስካሁን ባለው ሁኔታ እንግዲህ ወደ የኢቦላን ኬዝ ዴፊኒሽን የሚያሟላ ሰስፔክት ወደ ሀገራችን አልመጣም። ኤርፖርት ላይ ያለውንም አጠናክረን ቀጥለናል ማለት ነው። በኢቦላ የታመሙ ሰዎች ድንገት ቢያጋጥሙ በሚል ራሱን የቻለ ሆስፒታል መቋቋሙንም ዶክተር ከሰተ ብርሃን ተናግረዋል። የሆስፒታሉ ኮተቤ ጠቅላላ ሆስፒታል እየሰራ ነው። ኮተቤ ገብርኤል ቤተ ክርስቲያን አካባቢ በአዲስ ሆስፒታል ነው። 95 ፐርሰንት ኮምፕሊትድ ነው እና እዛ ውስጥ ዴዚግኔት አድርገን አዘጋጅተናል። አሁን ለጊዜው ወደ 10 አልጋ ያለው አዘጋጅተናል። እስከ 50 አልጋ ያድጋል ብለን ነው ኤክስፔክት የምናደርገው ግን አሁን ያን ከዛ በላይም ስለማንጠብቅ አስር አልጋ ዝግጁ ሆኖ ባለሙያዎችም ተመደበው መብራትና ውሃም ገብቶለት ሬዲ ሆኖ እየጠበቀ ነው ማለት ነው። የኢትዮጵያ ጎረቤት የሆነችው ኬንያ የኢቦላ በሽታ የሚታይባት ቀጣይ ሀገር ልትሆን እንደምትችል የዓለም ጤና ጥበቃ ድርጅት አስታውቋል። ስለዚሁ የተጠየቁት ሚኒስትሩ ከኬንያ ጋርም የተቀናጀ ስራ ለመስራት መወሰናቸውን ጠቅሰዋል። መረጃ በመቀያየር እና በጋራ አብረን ኮኦፕሬት አርገን የምንሰራው ስራ ካለ በጋራ ምን ለመነጋገር ዛሬ ስለወሰን ለኢትዮጵያ የዓለም ጤና ጥበቃ ድርጅት ካንትሪ ኦፊስም አሳይመንት ሰጥተናል። እኔም ኦፊሻሊ ለኬንያው ሚኒስተር ደብዳቤ እንጽፍለታለን ማለት ነው። እና አብረን ኮኦፕሬሽን እናደርጋለን። እስካሁን ባለው ግን ኬንያ ውስጥም ምንም ኬዝ አልተገኘም። ሀይ ሪስክ ነው የተባለው የተባለበት ምክንያት ሁላችሁም እንደሰማችሁት ሰባ በረራ በሳምንት ከአራቱ ሀገሮች ወደ ኬንያ ስለምንመጣ ነው። ከቦሌ አውሮፕላን ማረፊያ በተጨማሪ በተለያዩ መግቢያ በሮች የቅኝት ስራ እንደሚሰራም የኢትዮጵያው የጤና ጥበቃ ሚኒስትር አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አሁን ወደ ቀዳሚ መጽሔት ርዕስ ነው የምንሻገረው የፌዴራሉ አቃቤ ሕግ ሶስት አሳታሚ ድርጅቶችንና ስራ አስኪያጆቻቸውን ህዝብን ለአመፅ በማነሳሳትና ህገ መንግስታዊ ስርዓቱን በኃይል ለማፍረስ በሚሉ ክሶች ወይም ወንጀሎች ከሰሰ ይላል ፋክት የተሰኘውን መጽሔት የሚያሳትመው ድርጅት ስራ አስኪያጅ በፖሊስ ተይዘው እንዲቀርቡም መታዘዙን ዘግቦ፣ መለስካቸው አመሀ የፍርድ ቤቱን ሂደት ተከታትሎ ተከታዩን አጠናቅሯል። በፌዴራል ከፍተኛ ፍርድ ቤት 16ኛ ወንጀል ችሎት አቃቢ ህግ በዛሬው እለት ያቀረበው ክስ በአንደኛ ተከሳሽ ፋጡማ ኑርዬ ኢማምና በሁለተኛ ተከሳሽ በዩፋ ኢንተርቴይንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበር ላይ ነው። የአቃቢ ህግ የክስ ማመልከቻ እንደሚያትተው በአንደኛ ተከሳሽ ፋጡማ ኑርዬ የሚመራው ዩፋ የተሰኘው ድርጅት በሚያሳትመው ፋክት በተሰኘው መጽሔት በቅጽ ሁለት በተለያዩ ቁጥሮች በወጡ ከስምንት በላይ ጽሁፎች ሁለቱ ተከሳሾች ሁለት ዋና ዋና የወንጀል ድርጊቶችን ፈጽመዋል ይላል። እነዚህም አንደኛ አመፅ የሚያነሳሱ ጽሁፎችን ለህዝብ እንዲደርስ በማድረግ ቅስቀሳ ያካሄዱ በመሆኑ በፈጸሙት መገፋፋትና ግዙፍ ያልሆነ መሰናዳት ወንጀል በመፈጸማቸው ሁለተኛ በፈጸሙት የሐሰት ወሬዎችን በማውራት ሕዝብን በማነሳሳት ወንጀል ተከሰዋል የሚል ነው። አቃቤ ሕግ በፋክት መጽሔት የወጡትን መጣጥፎች ርዕስ እየጠቀሰም ለክሱ መሠረት እንደሆኑ ይጠቁማል። ከደረደራቸው የመጣጠፍ ርዕሶች መካከልም የከተማ አብዮት የፈራ ይመለስ እና የፍትህ እጦት አመፅ ይጣራል የሚሉ ይገኙበታል። ፍርድ ቤቱ በዕለቱ ለተከሳሾች ክሱን በንባብ ማሰማት የነበረበት ቢሆንም ተከሳሾቹ በችሎት ስላልቀረቡ ክሱ በንባብ አልተሰማም። ፍርድ ቤቱ ተከሳሾቹን ፖሊስ ለምን እንዳላቀረባቸው ጠይቋል። ፖሊስም የድርጅቱን ሥራ አስኪያጅ በአካል ሊያገኟቸው እንዳልቻሉ፣ በስልክ ግን እንዳነጋግሯቸው ገልጿል። አቃቢ ሕግም ሀሳቡን ተጠይቆ ፍርድ ቤቱ ለፖሊስ ጠበቅ ያለ ትዕዛዝ እንዲሰጥለትና በሚቀጥለው ቀጠሮ አንደኛ ተከሳሽ ፋጡማ ኑርዬ ታስረው እንዲቀርቡ ጠይቋል። ፍርድ ቤቱም ፖሊስ ተከሳሿን ካሉበት ይዞ ለነሐሴ 12 ቀን 2006 ዓ.ም እንዲያቀርብ ትዕዛዝ ሰጥቷል። አቃቤ ህግ ተመሳሳይ ክሶችን በዳዲሞስ ኢንተርቴንመንትና የፕሬስ ስራዎች ኃላፊነቱ የተወሰነ የግል ማህበርና በሥራ በስራ አስኪያጁ ግዛው ታዬ ሆርዶፋ እንዲሁም በሮዝ አሳታሚ ኃላፊነቱ የተወሰነ የግል ማህበርና በስራ አስኪያጁ እንዳልካቸው ተስፋዬ አርጉ ላይ መስርቷል። ዳዲሞስ ኢንተርቴንመንት ሎሚ የተሰኘውን መጽሔት ያዘጋጀ የነበረ ድርጅት ሲሆን፣ ሮዝ አሳታሚ ደግሞ አዲስ ጉዳይ የተሰኘውን መጽሔት ሲያሳትም ቆይቷል። ሪፖርተር የተባለው ጋዜጣ በረቡትሙ ማህበራዊ ድረ ገጾችን ጠቅሶ እንደዘገበው የአዲስ ጉዳይ መጽሔት አዘጋጆች ከሀገር ተሰደዋል ብሏል። መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ ሁለተኛው የመጽሔቱ ርዕስም በተመሳሳይ ርዕስ ዙሪያ ያቆየናል። በኢትዮጵያ የፍትህ ሚኒስቴር በቅርቡ ያወጣውን መግለጫ ተከትሎ የግሉ ፕሬስ ስጋት ውስጥ ገብተዋል ይላል። የድርጅቶችን ወይም ያሳታሚ ድርጅቶች ህገ መንግስታዊ ስርዓቱን በኃይል ለማፍረስ በሚደረጉ ወንጀሎች መከሰሳቸውን ያመለክታል። እነሆ ዘገባው ነው። በኢትዮጵያ የግሉ ፕሬስ ጋዜጠኞች አስተዳደሩ ያደርስብናል የሚሉትን ወከባ እስራትና ድብደባ ሽሽት ሀገር ጥሎ ሲወጡ የአዲስ ጉዳይ ጋዜጠኞች የመጀመሪያዎቹ አይደሉም። እጅግ ቁጥራቸው የበዛ ጋዜጠኞች ዛሬ በተለያዩ ሀገሮች በስደት ይኖራሉ። እዚያ ኢትዮጵያ ውስጥ በየወህኒ ቤቱ ታስረው የሚኖሩም በርካታ ናቸው። የኢትዮጵያ ጋዜጠኞች በተለይ በጎረቤት ኬንያ በብዛት እንደሚኖሩ ይዘገባል። በአውሮፓ፣ በካናዳና እዚህ በዩናይትድ ስቴትስም ብዙ የኢትዮጵያ ጋዜጠኞች በስደት ይኖራሉ። የአዲስ ጉዳይ ጋዜጠኞች ከወጡ ገና ቅርብ ጊዜ የሆናቸው በመሆኑ ለጊዜው ማግኘት አልቻልኩም። ወደፊት እደረሱበት ተከታትለን ለማቅረብ እንሞክራለን። መነሻ ሆነኝና ግን በቅርቡ ወዲህ ወደ ዩናይትድ ስቴትስ የመጣውን የቀድሞውን የአዲስ ነገር ዋና አዘጋጅ ታምራት ነገራን አወያየሁ። ምን ይመስላል የስደት ኑሮ? ለዚህ ያበቃህስ ምንድን ነው አልኩት። ስለጋበዝከኝ አመሰግናለሁ። በዚህ አጋጣሚ ደግሞ መገናኘት የሚያሳዝን ነገር አለው። ምክንያቱም ጋዜጠኛ እንደ ፖለቲካዊ ሰው፣ ፖለቲካዊ ሰው ስል ለሀገሩ ግድ የሚለው ስለ ዜግነት ግድ የሚለው ሰው ማለት ነው። ስለ ማህበረሰቡ ግድ የሚለው ስለ ወደፊት የሕዝቡ እጣ ፈንታና እድል ግድ የሚለው በአጭሩ ግድ የሚለው ሰው አገሪቷ ላይ እየቀነሰ እንዲመጣ መሆኑ በጣም ያሳዝነኛል። ይሄ አገሪቷ ያለችበትን በጣም አደገኛ የማሽቆልቆል ሁኔታና አቅጣጫ ነው የሚያሳይ። የሚወጡት በአሁን ሰዓት ጋዜጠኞች ብቻ አይደሉም። አገሪቷ ላይ ምንም አይነት ሙያ ያላቸው ባለሙያ የምትላቸው ኢንጂነሮች፣ ዶክተሮች፣ ምሁራን በምንም ትምህርት ዙሪያ ያለ ሰው ትንሽ ቀና ያለ ማንበብ እና መጻፍ የሚችል ሰው በእግሩ ከአገሪቷን ለቆ መውጣት እየመረጠ ነው ያለው። ይሄ በጣም በጣም የሚያሳዝን ሁኔታ ነው እና በአዲስ ጉዳይ የደረሰው ነገር ደግሞ የባሰውን የሚያሳዝን ምክንያት አለ። ምክንያቱም በተለይ ከኢብራሂም ሻፊ ጋር እንተዋወቅ ነበረ። ከሌሎቹ ጋዜጠኞች ጋር እንኳን ብዙ የመተዋወቅ አጋጣሚ አልነበረኝም። ግን ይሄ በጣም በጣም ለአገሪቷ የሚያሳዝን አቅጣጫ ነው። ላለሁኝ አሁን አንተ ምን እየሰራ ነው ታምራት? እኔ ያው እንደ ማንኛውም አሜሪካ ውስጥ እንደሚኖር ሰው የተለያዩ ስራዎችን የራሴን ኑሮ ለማሸነፍ እና እንዲሁም ደግሞ የተለያዩ ጊዜያት ደግሞ በትርፍ ጊዜ ኮርስ እየወሰድኩኝ ነው፣ በኮሌጆች ውስጥ እየተማርኩኝ ነው። ቤተሰብ አለህ እዚህ? ቤተ ዘመዶች አጎቶች፣ አክስቶች አሉ። የግል ቤተሰብ ባይኖረኝም ማለት በትዳር ባልመሰረትም ማለት ነው። በግምት ምን ያህል የኢትዮጵያ ጋዜጠኞች ይኖራሉ ብለህ ታስባለህ በስደት? ከኔ ይልቅ ሲፒጄን የመሰሉ ድርጅቶች ለዚህ ኮምፓይል የሆነ መረጃ ይኖራቸዋል። እኔ ግን የማቃው በግል በተለያየ ምክንያት ከአስራ አምስት በላይ ጋዜጠኞችን አውቃለሁ። እዚህ ዲሲ ኤሪያ ብቻ የሚኖሩ ማለት ነው። ከኔ ቀድመውም የወጡ አሁንም ያሉ ከኔ መምጣትም በኋላ የመጡ ጋዜጠኞችን ማለት የታሰሩትን፣ ስ ቁጥር ታውቃለህ? አላውቅም። ምን እነ እስክንድር አሉ፣ አሁን በቅርቡ ዞን ዘጠኞች ገብተዋል። በጣም ብዙ ልጆች። ቀደም ሲል ከጠቀስካቸው በውጭ ካሉ የሙያ ባልደረቦች ጋር ትገናኛለህ። በጣም እንገናኛለን። በተለያዩ በተለይ ለምሳሌ ካሳሁን አዲስ ድሮ የተለያዩ ጋዜጦች ፀሐፊ ነበረ። ሌሎችም የማገኛቸውን ዳዊት ሚዳ የመሳሰሉ ልጆች በየቀኑ ማለት ይቻላል እንገናኛለን። በየቀኑ እየተገናኘን ይህንን የኢትዮጵያ ወደፊትም ወደ ኋላ መማይል ነገር እናመነዥጋለን። ስለ ወቅቱ የኢትዮጵያ ሁኔታ ውስጥ ትከታተላለህ? በጣም እከታተላለሁኝ። በተለያዩ አጋጣሚዎች በተቻለኝ አቅም እኔም እንኳን የምከታተልበት አቅጣጫ ዜናውን እና እንትኑን ብቻ መጠየቅ አይደለም። የሚያሳስቡኝ ጠለቅ ያሉ ጥያቄዎች አሉ። ለምንድን ነው ለምሳሌ ኢትዮጵያ ውስጥ ከሌሎች የአፍሪካ ሀገሮች ኢቨን ከጎረቤት ኬንያ ቅድም ጠቅሳት ያነሰ የፕሬስ ነጻነት ሊሆን የቻለው ባህላችን ውስጥ ምን ችግር አለ የሚሉ ነገሮች ያሳስቡኛል። ስለዚህ እኔ እነዚህን ጥያቄዎች የመናገር ነጻነት ለምንድን ነው በባህላችን ውስጥ እየጠፋ ያለው የሚለው ነገር ጥልቅ ጥያቄዎችን እንድጠይቅ እያደረገኝ ነው እና ብዙም እነዚህ ነገሮች ላይ ነው ማተኩረው ። ኢትዮጵያውያን ሁሉ በተለይ የምን የተማርን የምንባል ሰዎች ከምንም እነዚህ መሰረታዊ የሚባሉ ነጻነቶች የመናገር ሀሳብን የመግለጽ በሀሳብ የመያዝ ነጻነቶች፣ እነዚህ ፕራይመሪ ራይትስ የሚባሉ ነገሮች ላይ በጣም መወያየት አለብን ለእነዚህ ጽንሰ ሀሳቦች ምቾት ያለው እነዚህን ጽንሰ ሀሳቦች ለማስተናገድ ከእነዚህ ጽንሰ ሀሳቦች ጋር ለመኖር ለመተግበር የሚፈልግ ማህበረሰብ አለን ወይ ብለን ባህል አለን ወይ ብለን ራሳችንን መጠየቅ አለብን። ይሄ ማለት አሁን ያለውን መንግስት ወይንም ደግሞ አሁን ጋዜጠኞችን እያሳደደ የገደለ እያሰረ ያለ ቶርች እያደረገ ያለን መንግስት ከተጠያቂነት ነፃ ለማድረግ አይደለም። ግን ታሪካችን ውስጥ ባህላችን ውስጥ የትኛውን ብሄር የትኛውንም ስርዓት የትኛውንም ፖለቲካል ፓርቲ የትኛውንም ቤተ ክርስቲያን ሆነ መስጊድ የትኛውንም ተቋም መጠየቅ መጀመር አለብን። እደግሜ እላለሁ፣ ይሄ አሁን ዜጎችን እያሰረ እየገደለ ጋዜጠኞችን ከሀገር እያባረረ ያለውን የህወሓት መንግስት ከተጠያቂነት ነፃ ለማድረግ አይደለም። ግን መሰረታዊ የሆነ ስር ነቀል ጥያቄ መጠየቅ አለብን። እንደ አገር እንደ ህዝብ መቀጠል እንችላለን ወይ ያለ ነጻነት ያለ መናገር ያለ ሀሳብን የመግለጽ ያለ እነዚህ መብቶች አገር መሆን እንችላለን ነው የሚለው ነገር መጠየቃል። ወዴት የሚያመራ ይመስልሃል ታምራት? ይሄ በጋዜጠኞች ላይ እየደረሰ ነው ስትል የዘረዘርከው ችግር በሙሉ፣ ይሄ ነው ብዬ ፕሪዲክት ለማድረግ አቅሙ የለኝም ለጊዜው። ግን ምን ሊሆን እንደሚችል መገመት ትችላለህ። ስለ ፖለቲካ ግድ የሚላቸው ሰዎች፣ ስለ አገር ግድ የሚላቸው ሰዎች፣ ስለ ዜግነት ግድ የሚላቸው ሰዎች አገሪቷ ውስጥ ባነሱ ቁጥር ብቃት የሌላቸው ግድ የማይሰጣቸው ሰዎች ስልጣኑን እያያዙ ይቀጥላሉ። እና የዓለም የመጨረሻዋ ድሀ ሀገር፣ እጅግ ከፍተኛ የሆነ የሕዝብ ብዛት ቁጥር እየጨመረበት ያለ አገር፣ እጅግ ከፍተኛ የሆነ የተፈጥሮ ሀብት ዲፕሊሽን ወይም ዝቅጠት እያደረበት ያለ አገር እጅግ ሙያ በሌላቸው በሌላቸውና ለአገር ግዴታ በሌላቸው ሰዎች ስትተዳደር እነዚህን ደምረህ የምታየው መልክ ደስ የሚል አይደለም መልካም የቀድሞው የአዲስ ነገር ዋና አዘጋጅ ታምራት ነገር አመሰግናለሁ አድማጮች ስለተሰደዱት ባይሆንም ጠቅላይ ሚኒስትር ኃይለ ማርያም ቀደም ሲል ለእስር የተዳረጉ ጋዜጠኞችንና ጦማርያንን አስመልክቶ ለቀረበላቸው ጥያቄ ሲመልሱ አንድም በሙያው የታሰረ የለም ኢትዮጵያን ለማናጋት የተዘረጋው የሽብር መረብ እስኪበጣጠስ ግን ከዚህ መረብ ጋር የተገናኘ ማናቸውም ሰው ላይ እርምጃ መውሰዳችንን እንቀጥላለን በማለት የመንግስታቸውን አቋም ግልጽ አድርገዋል። ክቡራትና ክቡራን አድማጮች የመጽሄቱን የትንታኔ ርዕስ ነበር የተከታተላችሁት። በኢትዮጵያ የፍትህ ሚኒስቴር በቅርቡ ያወጣውን መግለጫ ተከትሎ የግሉ ፕሬስ ስጋት ውስጥ መግባቱን የተገለጸበት መግለጫውም ስርዓቱን በኃይል ለመናድ የአመፅ ቅስቅሳና የሐሰት ወሬ በመንዛት ህገ መንግስታዊ ስርዓቱን በኃይል እንዲፈርስና ና ህዝቡ በመንግስት ላይ አመኔታ እንዲያጣ የሚያደርጉ የወንጀል ተግባሮችን ፈጽመዋል ባላቸው ላይ ክስ መመስረቱን ነው ያትተው። ይህን መነሻ በማድረግ ነበር ሰለሞን ክፍሌ ከቀድሞ የአዲስ ነገር ጋዜጣ አዘጋጆች አንዱን ተምራት ነገራን ያወያየው። የአዲስ ጉዳይ መጽሔት የአዲሶቹ ደሞ ማለት ነው አዘጋጆች በሙሉ ልንታሰር እንችላለን በሚል ስጋት አገር ጥለው የመውጣታቸውን ዜና እየተከታተልን ነው። በዚህም ላይ ወደፊት እንዘግባለን። አድማጮች ወደ ኋላ ላይ ከሚቀርቡት አንዱን ለቅምሻ እናሰማ ዚግድም አሁን ቆየት ተብለው ከሚሰሙት ዝግጅቶቻችን የአንዱን የሰማችሁት የፕሮፌሰር አሸናፊ ከበደ አዲሱ እያጀብክ ነው። በድምፅ ያለ እንዳይመስል ያኛው የረቂቅ ሙዚቃው የአዲሱንም እያሰማው ነው። ፕሮፌሰር አሸናፊ ከበደ ባለዋሽንቱ እረኛን ግርማ ይፍራሸዋ ወጣቱ የሙዚቃ አቀናባሪና የረቂቅ ሙዚቃ ተጫዋች እንዳቀናበረው ነበር የሰማ ነው። እንግዲህ እሱ እንግዳችን መሆኑን ከወዲሁ ማስታወቅ ነው። እዚህ በነበረበት ተከታትለህ ነበር። እዚህ መጥቶ በነበረበት ጊዜ በጣም እንደዚህ አይነት ሙዚቀኛ ማ ሳታይ ሊያመልጣ አይገባም። አሁን ምንድ ነው አንተ ቁልጭልጮ እያልከ ነው? እንደሱ ነው ነገሩ። እንግዲህ ቆየት ብሎ ይቀርባል። በእርግጥ አሁን ንጉሱ ታዲያ ወደ ሌላው እንሻገር ይልናል። የቅምሻ ከዚህ በላይ መሆን አይችልም ና የአሜሪካ መዝናኛ ክፍለ ጊዜ ነው ሰዓቱ። አዲሱ ለዛሬ ምን ይሆን የያዝ ነው? ታዋቂው የጥንቱ የሚገርምህ ነው ይህ ሰው ይህ ሙዚቀኛ ዛሬም በሕይወት ተደብቆ አንድ ቦታ ይኖራል ብሎ የሚያምኑ አሜሪካኖች እንዳሉ ታውቃለ። ማን ይሆን ይሄ ሰውዬ ብለን የምናገር መጀመሪያ ተናገር ፈቅጃ ኤልቪስ ፕሬስሊ ነው ከ ከስልሳ ዓመት በኋላ ዛሬም በትኩስ ስሜት እየታሰበ ነው። ከሙዚቃ ወደ ሙዚቃ እየተሻገርን ነው። ግን ይሄ እንግዲህ የአሜሪካ መዝናኛ ክፍለ ጊዜ ነው እና አዘጋጇን አስተዋውቀን ወደ ዝግጅቱ አዳነች ፍስሃየነች ያዘጋጀችው ኤልቪስ ከሞ የሞተበት ዓመተ ምህረት የዛሬ ስንት ነው ወደ አርባ አመት በላይ ግን ቅዳሜ ነው እለቱ እና ከዛ አስቀድመን ለማሰብም ነው። መልካም ዝግጅት። ኤልቪስ ፕሪስሊ በ42 ዓመቱ አርፏል። መምፊስ ቴነሲ በሚገኘው ባፕቲስት ሆስፒታል ነው ዛሬ ያረፈው። ትልቅ ስኬት ያገኘ ዘፋኝ ነበር። ዛሬ እኩለ ቀን ላይ የመተንፈስ ችግር ገጥሞት ሆስፒታል እንደ ተወሰደ ነበር የተገለጸው። ኤልቪስ በያዝነው ሳምንት ከ37 ዓመታት በፊት የሞተው የተለያዩ መድኃኒቶች ከአልኮል መጠጥ ጋር አደባልቀው በመውሰዱ እንደሆነ የሐኪም ምርመራ አስታውቋል። ሜ ማላ So love me tender love me true all my dreams fulfill for my darling I love you yeah Elvis Presley musica ye yeah, gospel yeah seventy home የሪትምና ብሉስ ሙዚቃ ቃናን ያካተተ ሲሆን ላቭ ሚ ቴንደርን የመሳሰሉት ዘፈኖቹን ሲዘፍን አካባቢው በሴት አድናቂዎቹ ጩኸት ይናጋ ነበር። የፕሪስሊ ስሜት የተመላበት አቀራረብ ስልት፣ አለባበሱና ጎልተው የሚታዩት ጌጣጌጦቹ የወቅቱን የወጣቶች እምቢተኛነትን ያንጸባረቁ እንደ ነበር ይታመናል። ኤልቪስ በዩናይትድ ስቴትስ ከፍተኛው ክፍያ የሚያገኝ የሙዚቃ ሰው ነበር። አምስት መቶ ሚሊዮን የሚሆኑ ዘፈኖቹ የተሸጡለት የሙዚቃ ሰው እሱ ብቻ ነበር። በመጨረሻዎቹ ዓመታት በተለይም እንደ አውሮፓውያን አቆጣጠር በ1972 ዓ ም ከባለቤቱ ከተፋታ በኋላ ግን ብዙ መታየት እንዳቆመ የሰውነት ክብደቱ እንደጨመረና የመድኃኒቶች ጥገኛ እንደሆነ ይነገራል። ኤልቪስ ፕሪስሊ በሕይወት ባይኖርም በአድናቂዎቹ አእምሮ ለዘላለም ይኖራል። ብዙ አድናቂዎቹ የሞተበትን ዕለት እየቆጠሩ በየዓመቱ መንፈስ በሚገኘው መቃብሩ ድረስ እየሄዱ ያስቡታል። አሁን እንግዲህ ኢን ዘ ጌቶ ከሚለው የኤልቪስ ዘፈን ጋር ልተዋችሁ። ቺካጎ ከተማ ውስጥ ስለነበረው የድህነት ኑሮ ነው የሚዘፍ ነው። ኢን ዘ ጌቶ On a cold and gray Chicago morning, a poor little baby child is born in the ghetto. And his mama cries. Cause if there's one thing she don't need, is another hungry mouth to feed in the ghetto. Now, people, don't you understand? to a me He'll grow to be An angry old man someday Take a look at you and me Are we too blind to see Do we simply turn our way? Little boy with a runny nose plays in the street as the cold wind blows in the ghetto. ghetto. And his hunger burns. So he starts to roam the streets at night and he learns how to steal and he learns how to fight in the ghetto. Then one night in desperation the young man breaks away. He buys a gun, steals a car, tries to run, but he don't get far as mama cries. As a crowd gathers round an angry young man face down in the street with a gun in his hand, they get old And as her young man የምሽቱን የአሜሪካ መዝናኛ ዝግጅት ነው፣ አድማጮች የተከታተላችሁት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈው ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በስቱዲዮ ሰዓታችን አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ሁለት ያመለክታል። ርዕሰ ወሬዎችን ባጫጭሩ የኢቦላ ወረርሽኝ በአራት የምዕራብ አፍሪካ አገሮች በመዛመቱ ሌላ የአውሮፕላን በረራ መቋረጡ ተገለጠ። የኢቦላን መዛመት ለመግታት በተያዘው ጥረት የኮሪያ አየር መንገድ ነው ወደ ኬንያ መብረሩን ያቋረጠው። ኬንያ ውስጥ እስካሁን የኢቦላ በሽታ ህመምተኛ አልተሰማም። ሆኖም የዓለም ጤና ድርጅት ደብሊው ኤች ኦ ናይሮቢ የብዙ አገሮች አየር መንገዶችን ስለምታስተናግድ ኬንያ አደገኛ የኢቦላ ማስተላለፊያ ተደርጋ ታስባለች ብለዋል። በእስራኤልና በሐማስ መካከል የተደረሰው የተኩስ አቁም ስምምነት ምንም እንኳ ሌሊቱን ተኩስ ልውውጥ ቢካሄድም ዛሬ ሐሙስ ስምምነቱ ግን እንደጸና ነው። ሁለቱ ወገኖች ግብፅ ለጀመረችው ሽምግልና እድል ለመስጠት የአምስት ቀናት ተጨማሪ ተኩስ አቁም ማድረጋቸው አይዘነጋም። ሰብአዊ እርዳታ የጫኑ የሩሲያ ኮንቮዮች ወደ ዩክራይን እየተቃረቡ ባሉበት በአሁኑ ወቅት በሽምቅ ተዋጊዎቹ ይዞታ ስር ባለችው የዩክራይኗ ዶኔትስክ ከተማ የተጧጧፈ ውጊያ እየተካሄደ ይገኛል። የዩክራይን ከተማ የሆነችው ዶኔትስክ ምክር ቤቱ እንዳስታወቀው በዚህ ውጊያ ሁለት ሰዎች ሞተዋል፣ ሁለት የገበያ አዳራሾች ወድመዋል፣ አንድ ደግሞ ዴፖ ያለበት ማለት የነዳጅ ማጣሪያ ዴፖ ያለበት ቅጥር ግቢ ተቃጥሏል። ክብራትና ክብራን አድማጮች የምትከታተሉት በ22 እና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ፕሮግራማችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን ሁለተኛውን አጋማሽ ስርጭታችን ቀደም ሲል እንዳደመጣችሁት በርዕሰ ወሬዎቹ ጀምረናል። አሁን ለዚህ ክፍል ቀዳሚ የወደ ሆነው የፕሮግራም እናልፋለን። ይህም ባህልና ማህበረሰብ የምሽቱ ባህልና ማህበረሰብ ቅንብር ቀደም ሲል እኔና ሉላ ጠቀስ እንዳደረግ ነው ከአንድ የረቂቅ ሙዚቃ ተጫዋች ጋር የተደረገ ቆይታ የተካተተበት ነው። የሚያዘጋጀው አሉላ ከበደ ነው። እንደምታውቁት አሉላ አመሰግናለሁ አዲሱ ሙዚቃ ማዘጋጀት ጀመር ወይስ አሁን ናንቱ ካስተዋወቅ በኋላ ልትወስድብኝ ና ባህል ልክ ነው። አመሰግናለሁ አዲሱ፣ ቀደም ብለን ያስተዋወቅ ነው አዲሱ እንደገለጸው የረቂቅ ሙዚቃ ተጫዋች ና የሙዚቃ ቀማሪው ግርማ የፍራሸዋ ነው። እዚህ በዩናይት ስቴትስ በቅርቡ ዋሽንግተን ዲሲ አቅራቢያ በምትገኘው ቤተዝዳ አንድ ታዋቂ የምሽት ክበብ ውስጥ ልዩ የሙዚቃ ዝግጅት አቅርቦ ነበረ። ያንን የሙዚቃ ዝግጅት ተከታትዬ ከሙዚቃው በኋላ ውይይት አድርገናል። ወደዚያው ነው መወስዳችሁ። ታዲያ ቀደም ብለን በሰማነው ለቅምሻ ያህል በሰማነው ሙዚቃ ነው የምንጀምረው። ግርማይ ፍራሻዋ ባለፈው ሐምሌ 23 ቤተዝዳ ብሉዝ እና ጃዝ የተባለ ታዋቂ የሙዚቃ ክበብ ውስጥ ከፍተኛ አድናቆት፣ ለየት ያለ አቀባበል ያገኝህበት ነበርና እስኪ ያጫውተን። እሺ፣ አሉላ በጣም ነው የማመሰግነው። እንግዲህ ምሽቱ እኔም በጣም ያልጠበቅኩትና ከፍተኛ ደስታን የፈጠረልኝ ምሽት ነው። በተለይ የእኛ ኮሚኒቲ ይህንን ስራ ለማየት በጣም በከፍተኛ ቁጥር መጥቶ ፕሮግራሙን በመከታተሉ ከፍተኛ ደስታ ነው የተሰማኝ። እንግዲህ ምሽቱ ዋናው ፕሮግራሙ የነበረው ባለፈው ዓመት ያስቀረጽኩትን ላቭ ኢን ፒስ የሚለውን ሲዲ እሱን ለማስመረቅ ያደረግነው ኮንሰርት ነው። ቦታውም ያሳየውበት ትልቅ ቦታ እና ብዙ ስጥም ያለው ቦታ በመሆኑ ደግሞ ተጨማሪ ብዙ ያልጠበቁ ያህል ተመልካች በመጣቱና አድናቆት በመቸሩ ከፍተኛ ከፍተኛ ደስታ ነው የተሰማኝ። በስፍራው ተገኝቼ እንደ ተመለከትኩት የተመልካቹ አቀባበል እንዳልከውም ሚደንቅ ነበር። ግርማ፣ በዚህ በዩናይት ስቴትስ የተለያዩ አካባቢዎች ትርኢቶችን ማሳየት ከጀመርክ ጥቂት ዓመታት ተቆጥረዋል። በየዓመቱ እየመጣ በተለያዩ አካባቢዎች ዝግጅቶችን ታቀርባለህ። በዋሽንግተን ዲሲ አቅራቢያ ስታደርግ ይህ የአሁኑ ሁለተኛ መሆኑ ነው። ምንድን ነው የተለየ ነገር የተመለከትከው፣ በዚህ ዝግጅትህ በአሜሪካን ሀገር ዝግጅቶችህን ማቅረብ ውድድሩም ያን ያህል ከፍ እንዲል ይጠበቃል እና ከልምድም ለአንተ ምን አይነት አዳዲስ ነገሮችን ተገነዘብክ? መቼም የዲሲ ኮንሰርት አንደኛ፣ ትንሽ ለየት የሚያደርገው ምን ነበር? ሶሎ ብቻ ወይንም ብቻዬን ያቀረብኩት ቃስሬት አልነበረም፣ አጃቢዎች ነበሩ። ከም እንደተከታተልከው የግሩፕ ጨዋታም ነበር። በሌላ ሲቪ ላይ ስራዎችን እንዲሁ ለማስተዋወቅ ና ለምሽቱም ለውጥ ለመስጠት ያቀረብ ነው። የሙዚቃ ቤት ምናልባት ለውጥር ከማሳያቸው ኮንሰርቶች ለየት ብሎ ተመልካቹ የኢትዮጵያን ሙዚቃ ማጣጣም የቻለበት ሁኔታ ሆኖ አግኝቼዋለሁ። አንደኛ፣ ከሙዚቃው አቀራረብ ሁለተኛ ደግሞ የተመልካቹ ምላሽ እንግዲህ እንዳየኸው የኢትዮጵያን ሙዚቃ መሰረት በማድረግ ነው አዳዲስ ስራዎች እና ምን ያህል አዲስ ነገር በተለየ ኢትዮጵያውን ኮሚኒቲ ዝግጁ እንደሆነ እና ለውጭዎቹም ደግሞ ይሄንን የተሰቃ በጥሩ ማጣጣም እና በከፍተኛ አድናቆት የሚያገኙት እና ይሄ ይሄ ለእኔ ከፍተኛ ሞራል ሰጥቶኛል እና ወደፊትም ደግሞ ፊጂውን ለማስተዋወቅ በማድረግ ተጨማሪ ብሮች ወይንም ቱር ነገር ይኖራል። ፊጂውን አለም አቀፍ ገበያ ውስጥ ነው የገባው። ማንኛውም ሰው ሊገዛው በምስል መልኩ ነው የሰራው ና ያ መሆኑ ለየት አድርጎልኛል እና በጣም ልዩ መንፈስ የሚሰጥለኝ፣ እስካሁን ድረስም እንግዲህ ማረሳው ነው ምሽቱ እስካሁን አጠገቤ ነው ያለው ለማለት እችላለሁ። ስሜቱ እንዳልጠፋ አብረህ እንደቆየ ያን ምሽት ለተከታተለ መረዳት አያዳግትም። ልክ ነው። በጣም ከፍተኛ ከፍተኛ ደስታና በተለይ ኢትዮጵያኖች ምን ያህል ደስታቸውን ተማይተዋል፣ እንዴት እንደገለጹ በጣም አኮራህን፣ አገራችን እናስጠራህ ጥሩ ላሽ ስለነበር ለእኔ ትልቅ ክብር ነው ያገኘሁበት፣ ብዬ ነው ማስበው። ግርማ እስኪ ያስተዋውቀን። በአጃቢነት ሌሎች ሙዚቀኞች አብረው እንደተጫወቱ ገልጠሃል። ያንተን በርከት ያሉ ዝግጅቶች ካሳየህና አድማጩ በጣም በተለየ ስሜት መከታተል በጀመረበት ሰዓት በሲዲ ላይም አጀበው እንደተጫወቱት ወደ ኋላ ላይ ሌሎች ሙዚቀኞችን ማምጣት ጀመርክን። እስኪ ያስታውሰን፣ ይህን ፕሮግራም ላልተከታተሉ ወይም በስፍራው ላልተገኙም የትኞቹን የሙዚቃ መሳሪያዎች የሚጫወቱ ሙዚቀኞች ነበሩ ያጀቡ? የሙዚቃ መሳሪያዎች እንደሚታወቀው የክላሲካል ሴሎ፣ ቫይሊን እና ክላርኔት መሳሪያዎች ናቸው። እንግዲህ ትሪዮ ወይንም የሶስትዮሽና ኳርቴት ወይንም የአራትዮሽ ሆነን የሠራ ነው እና እነዚህም ስራዎች ከዚህ አሁን በቀደም ካስመረቁ ሲዲ ውጪ አዲስ ስራ ሰርቻለሁ ማለት የአንሳምብል የቻምበር ሚዚክ ይባላል። በግሩፕ የምንሰራው እና እሱንም ለማስተዋወቅ መሀል ያስገባነው ነገር ስለነበር በጣም በጣም ጥሩ አድርገው ነው እነሱ እና ሙዚቃ ያለም ቋንቋ መሆኗንም ያስተዋወቁበት ያለምንም ብዙ ዝግጅት እኩል ሆነን አብረን እንደሰራ ነው እና በጣም ለወደዱትም ነው ያየሁት። ትልቅ ለውጥ ነው የሰጠው ለመልካት ግርማ ብዙ ጊዜ እንደምናነሳው እንዲህ ያሉት የፒያኖ ሙዚቃ በተለይ ደግሞ የተጫወትካቸው ለአድማጮችም ለቅምሻ እናሰማለን። በተለይ የረቂቅ ሙዚቃ አድማጩ ውስን ሙዚቃ መለማመድን ማወቅንም የሚጠይቅ እንደመሆኑ በስፍራው የተገኙ ኢትዮጵያውያን ሙዚቃ የማጣጣም ችሎታቸውም ያን ያህል ከፍ ያለ መሆኑን በጥሞና ያን ሙዚቃ መከታተልና ማድነቅ ራሱም ችሎታ ይጠይቃልና እሱን እንመለከታለን። በጠቅላላው ግን በኢትዮጵያዊው ተመልካች፣ በኢትዮጵያዊ አድማጭ ዘንድ የቱን ያህል ረቂቅ ሙዚቃዎችን ጨምሮ መሳሪያ ብቻ የተቀነባበረ ሙዚቃን የመስማት ልማዱ ላይ ምን ትታዘባለ? በጣም በጣም ትልቅ ለውጥ ነው ያለው። ምክንያቱም ብዙ ጊዜ አሁን በልምዴ የረቂቅ ሙዚቃ ወይም ክላሲካል ሙዚቃ ሲባል እኛ ጋር ብዙ የእኛ እንዳልሆነ እና ልምዱም እንደሌለ ነው የሚነገረው እና ግን ያው ትክክል እንዳልሆነ አዳማጮች ወይም ኦዲየንስ አልቀረበለትም። ምናልባት ያቀራረቡ ሁኔታ ለአዳማጭ ትልቅ በር የመክፈት መቻል አለበት እና ይሄ ረቂቅ ሙዚቃ ወይም ክላሲካል ሙዚቃ የሚባለውን በዛ ነው በእርግጥ ያለፍኩት። በትምህርት ለሀገራችን ደግሞ ሙዚቃ ያለው እምነት ከፍተኛ ስለሆነ በራሳችን ሙዚቃዎች መሰረት በማድረግ ይሄ ክላሲካል ሙዚቃ የኛ አይደለም የሚለውን ነገር እሱንም ለመስበርም ነበር ዋናው ሀሳቤና ያን አይቸዋል። በተመልካቹ ምን ያህል የተራ በሚሆን በጣም ፍላጎት እንዳለው ያሳየ ኮንሰርት ነው፣ እና እርግጠኛ ነኝ በተደጋጋሚ እንደዚህ አይነት ፕሮግራሞች ሚቀርቡ በኢትዮጵያ ድንስ በእውነት በጣም ጥሩ ምላሽ የሚሰጡበት ሁኔታ ነው ያለው። አዲስም ነገር አት ላይ ነው አሁን ይሄን ደረሰው ብዬ ነው የማስበው እና ሰሩ ተከፍቷል ብዬ ነው በሩ ተከፍቷል ነው ያለው፣ ግርማ። በእርግጥም በሩ ተከፍቷል። የዛሬውን በዚሁ ማብቃት ሊኖርብን ነው። ግርማ፣ የፍራሻዋን ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ። አድማጮች፣ ፕሮግራማችን እስከምሽቱ አራት ሰአት ቀጥሩ ሙዚቃ ነው አሉላ እስከ ምሽቱ አራት ሰዓት ይቀጥላል። የመጨረሻው የምሽቱ ቅንብር ላይ ደርሰናል። የተፈጥሮ አካባቢ ሳይንስና ሕይወትስ አዘጋጅና አቅራቢ ሰሎሞን አባት ዘንድሮ ምዕራብ አፍሪቃን እያመሰና እያስጨነቀ ያለው ከሺህ በላይ ሰው በአጭር ጊዜ እንደገደለ የሚነገረው ኢቦላ የሰው ብቻ ችግር አይደለም። ዱሩም ውስጥ ተስፋፍቶ ብዙ ጥፋት እያደረሰ ነው። ለኢቦላ ከተጋለጡትና እያለቁ ካሉት የዱር እንስሳትና አራዊት መካከል ዝርያቸው እየተመናመነ ያሉት የምዕራብ አፍሪካ ቆላዎች፣ ግዙፎቹ የዝንጀሮ ቤተሰብ የሆኑት ጎሪላዎች ይገኙበታል። ይህ ሁኔታ ታዲያ ከዱሩ ሕይወት ወደ ሰው ልጅ እየፈለሱ ብዙ ጉዳት በማድረስ ላይ ባሉ ደቂቃን ሕዋሳትና በሽታዎች ምንነት ላይ ቀልባችንን እንድንጥል እያደረገን ነው ከእለታት አንድ ቀን በ996 ዓ ም አለ ዘጋቢያችን ስቲቭ ባራጎና አንድ የዛሬ 18 ዓመት ምዕራብ አፍሪቃ ሰሜን ጋቦን ውስጥ የተፈጠረን ታሪክ ሲያስታውስ የገጠር ልጆች ጫካ ውስጥ ሞቶ ያገኙትን ሌላ ግዙፍ የዝንጀሮ ዝርያ እንዲያውም ይሄኛው ለሰው ተፈጥሮ የቀረበ ነው ነው የሚባለው ቺምፓንዚ ይዘው ወደ መንደራቸው ይመጣሉ። የመንደሩ ሰውም ቅርጫ አድርጎ ስጋውን ተከፋፍሎ በላው። የዓለም የጤና ድርጅት በኋላ ባወጣው ሪፖርት እንደገለጸው ይህ አጋጣሚ ሀያ አንድ ሰው ለፈጀ በኢቦላ መመረዝ ምክንያት ሆነ። ከብዙ ዓመታት በኋላ ጸሐፊው ዴቪድ ቋሜን ያ የቺምፓንዚ ሥጋ መዘዝ ሰውን ወደ ፈጀባት የጋቦን ቀበሌ ይመለስና የአካባቢውን ውሎ አዳር ሲቃኝ ከያኔው ጥፋት የተረፉ በሰፈሩ ግን የነበሩ ሁለት ሰዎችን አግኝቶ ያነጋግራል። ያኔ ታዲያ በዚያ በሽታ ተይዘው የነበሩት የእነርሱ ቤተሰቦች ብቻ እንዳልነበሩ ይነግሩታል። ስቲቭ ዴቪድን በስካይፕ አነጋግሮት ነበር። ኢቦላ መንደራቸውን ባጠቃ ጊዜ አንዳች እንግዳ ነገር ጫካውም ውስጥ ያስተውሉ ነበር። ይሄውም በአቅራቢያቸው ባለው ጫካ ውስጥ አስራ ሦስት ጎሪላዎች ሞተው አግኝተዋል። እነርሱንም የገደላቸው ኢቦላ ነበር። ኢቦላ የምዕራብ ቆላ ጎሪላዎችን ፈጃቸው። በመካከለኛው አፍሪካ ውስጥ በሚገኙ ጎሪላዎች መካከል የገባው የኢቦላ ወረርሽኝ ልክ በሰው ላይ አንዳንድ እየተከሰተ እንደሚገለው ሁሉ በእነርሱም ላይ የበዛ ሞት አደረሰባቸው። በሁለት ሺዎቹ የመጀመሪያ ዓመታት በአውሮፓውያን አቆጣጠር በምዕት ዓመቱ መባቻ በሆኑት ባለፉት ከ10 እስከ 14 በሚሆኑት ዓመታት ማለት ነው፣ ኮንጎ ውስጥ በሚገኙት የጎሪላዎች የተፈጥሮ መኖሪያ ደኖች ውስጥ ሁለት ብርቱ የኢቦላ ወረርሽኞች ገብተው የነበረ ጊዜ የካምብሪጅ ዩኒቨርስቲው የተፈጥሮ አካባቢ ተመራማሪ ፒተር ዋልሽ ወደዚያው ተጉዘው ነበር ወረርሽኞቹ ደኖቹን ክፉኛ ካጠቁ በኋላ ከጎሪላዎቹ ከዘጠና እስከ ዘጠና አምስት ከመቶ የሚሆኑት ጠፉ፣ አለቁ። ዋልሽ ለቪኦኤ በስካይፕ በሰጡት መግለጫ ኢቦላ ከአንድ ትውልድ ብቻ እስከ አርባ አምስት ከመቶ የሚሆነውን ጎሪላ ሊያጠፋ የሚችል አቅም አለው። ዴቪድ ቋመን መገንፈል የእንስሳት መመረዝና መጪው ወረርሽኝ በሰው ልጅ መካከል በሚለው መጽሐፍ ውስጥ በሽታዎች ከእንስሳትና ከአራዊት ወደ ሰው እየተጋቡ ጉዳት የማድረሳቸው መጠን እየጨመረ መምጣቱን ያሳያል። በእርግጥ ክስተቱ አዲስ አይደለም። በአውሮፓ የዘመን አቆጣጠር በ14ኛው መቶ ክፍለ ዘመን አውሮፓ ውስጥ ገብቶ የነበረው መቅሰፍት ያኔ ከድፍን አውሮፓ ህዝብ እስከ 60 ከመቶ የሚሆነውን ከገጸ ምድር ወደ ከርሰ ምድር አውርዷል። ያ ወረርሽኝ ወደ ሰው የተዛመተው ከተመረዙ አይጦች ነበር። የበሽታው ተውሳክ አስተላላፊ ቁንጫ ነበረች። አሁን ግን ይህ የመዛመት አዝማሚያ እየበረታ መሆኑን ቋምን በመጽሐፉ ውስጥ አስምሮ ተናግሯል። ለነገሩ በሽታን የማስተላለፉ አቅጣጫ ከአራዊቱና እንስሳቱ ወደ ሰው ብቻ ሳይሆን በተቃራኒውም ይስተዋላል። የኮሎምቢያ ዩኒቨርሲቲው ፒተር ዋልሽ ይህንን አጥንተዋል። ዱር ውስጥ ባሉት ቺምፓንዚዎችና ጎሪላዎች ላይ ለሚደርሰው ሞት ዋነኛው መንስኤ በሰዎች የመተንፈሻ አካላትና ስርዓት ውስጥ የሚገኙ ቫይረሶች ናቸው። ለምሳሌ በቺምፓንዚ ላይ ከሚደርሰው ሞት ግማሹ የሚመጣው ከሰው በሚተላለፍባቸው የመተንፈሻ አካላት ቫይረስ ምክንያት የሚያገኛቸው መታመም ነው። ዝንጀሮዎችንና ጦጦችን መከተብ ኩፍኝን የመሳሰሉ በሽታዎችን ጭምር ከአንዱ ወደ አንዱ መተላለፍን ለመቆጣጠር አስፈላጊ እርምጃ መሆን እንዳለበት ዋልሽ መክረዋል። ውቅያኖሶች የመሬታችንን ሁለት ሶስተኛ ይሸፍናሉ። ምንም እንኳ የሰው ልጅ ማለቂያ የሌለው ምግብ ከእነዚህ ውቅያኖሶች በገፍ መበዝበዝ ቢችልም ከመጠን ባለፈው የዓሣ ማስገር ሥራውና የአየር ንብረቱን የመለወጥ አቅም ባላቸው ጋዞቹ እየበከላቸው የምግብ ምንጭነታቸውን አቅም እየቀነሰ በረከታቸውን እያሳነሰ የውሃውን መርዛማነትና አሲድነት መጠን እያበዛ ይገኛል። በቅርቡ የወጣው እጅግ የከበደው የባሕሩ ሕይወት በሚል ርዕስ ሳይንቲስት አባትና ደራሲ ልጁ የጻፉት መጽሐፍ ይህንን የከፋ የውሃውን ዓለም ገጽታ ያሳያል። ሮዜንስ ኪርቡ ከቶኒ ፓሉምቢና ከስቲቭ ፓሉምቢ ጋር ጥቂት ተጨዋውታ ባጠናቀረችው ዘገባዋ የዛሬ 20 ሚሊዮን ዓመት የባህሩ ሥልጣን ገዢ ነበር ስለሚባለው ግዙፍ አሳ ሻርክ እና የዛሬ ቅሪታ አካሉ ሁለት ሜትር ስፋት ስላለው አስፈሪ መንጋጭላው ከመላጭ ስለ ሰሉ መጋዝ ጥርሶቹ በሌላ በኩል ደግሞ የግብጾቹ ፒራሚዶች ይገነቡ በነበረ ዘመን በፓሲፊክ ውቅያኖስ ውስጥ በሰዓት ከ60 ኪሎ ሜትር በላይ እየተፈተለከ ያድን ስለነበረው ቀዛፊ አሳ የገዛ ደሙን ማቅጠን የሚችል ቅመም በውስጡ ስለሚያመነጨው የአንታርክቲካ ባለ ጥቁር ስንጥብ የበረዶ አሳና ሌላም ብዙ ታሪክ ጽፋለች። የዘገባዋ ሐሳብና መደምደሚያ እኛ ሰዎች እንደምን አካባቢያችንን እየጎዳን መኖሪያችንን እያጠፋን እንደዘለቅንና የዛሬም አያያዛችንን ማሳየት ነው። በሌላ ዝግጅት ዝርዝር አድርጌ ይዤ እመለሳለሁ። ለማንኛውም እርሶም የፓሊምቢዎቹን ጣፋጭ ድርሰት ዘ ኤክስትሪም ላይፍ ኦፍ ዘ ሲ ካገኙት ያንብቡትና እንገናኝ። ባለፈው እሁድ ምሽት ሰማዩን ቃኘት አድርገው ከሆነ አንዳች እንግዳ ነገር እንዳስተዋሉ አልጠራጠርም። ይህች ድንቂቱ ጨረቃችን የወትሮይቱ አልነበረችም። ይበልጥ ጎልታ፣ ይበልጥ ደምቃ ነበር። በየወቅቱ ጨረቃ ለምትዞራት መሬታችን ቀረብ ራቅ እያለች አጫዋች ሆና ላለፉት አራት ተኩል ቢሊዮን ዓመታት ብትኖርም የዘንድሮን ያህል ግን ቀርባት አታውቅም ተብሏል። በነገራችን ላይ የመሬትና የጨረቃ ዕድሜ ብዙም አይራራቅም ታላቂቱ መሬት ብትሆንም እሁድ ነሐሴ አራት 2006 ዓ ም ጨረቃ ወደ መሬት ወደ 50 ሺህ ኪሎ ሜትር ያህል በሚሆን ልዩነት ተጠግታ ነበር። የወትሮ ርቀቷ 385 ሺህ ኪሎ ሜትር ነው። ከወትሮ መጠኗ 14 ከመቶ ተልቃ ከወትሮ ብርሃኗም በ30 ከመቶ ደምቃ ነበር። በሰዓት እስከ 80 የሚዘንቡትን ተወርዋሪ ኮከቦችን የሚቃኙ ሰዎችን አበሳጭታለች። በብርሃኗ ሸፍናባቸዋለች። ራሱን መገጣጠም መጠገንና ማደስ የሚችል ሮቦት እየተሠራ ነው። ሳም ፌልተን በሃርቫርድ ዩኒቨርሲቲ ተመራቂ ነው። በማይክሮ ሮቦቲክስ ቤተ ሙከራው ውስጥ ባለስድስት እግር የብረትና የገመዶች ፍጡር እየቀላለሰ ነው። ስፋቱ 18 ሳንቲሜትር፣ ርዝመቱ 15 ሳንቲሜትር ነው። ጊንጥ የሚመስል የሰው ስሪት ፌስተን፣ አሁን ለደቃቃው ሮቦቱ አእምሮን የሚተካ መሣሪያ እየሠራለት ነው። ከዚያ ሮቦቱ ራሱን ለማንቀሳቀስ ራሱን ለመስራት የሰውን እገዛ አይፈልግም። ሮቦቶች ይበልጥ ፈጣን፣ ይበልጥ ርካሽ እንዲሆኑ አስበን ነው የጀመርነው። የዚህን ሀሳብና የሮቦቱን ታሪክ እንቀጥላለን። ለዛሬ ከተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሶሎሞን አባተነኝ ጤና ይስጥልኝ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን በቀሩን ደቂቃዎች የእናንተን ድምጾች ነው የምናሰማችሁ። መልሰን ወደዚያው እንላል። ሰራስልኝ ቪዲዮዎች በጣም ተከታታያችሁ ነኝ። ማክሰኞ በሄኖክ ሰማዝግ የቀረበውን ፕሮግራም በተለይ ዲያስፖራውን እና የኢትዮጵያ መንግስት በሚመለከት ጉዳይ ላይ ሆድና ጀርባ መሆናቸውን አስመልክቶ በቀረበው ፕሮግራም ላይ ብዙ ያልተዳሰሱ ነገሮች እና ዋና ዋና የሚባሉትን ነገሮችን እልፍ እልፍ የማለት አዝማሚያ ይታይ ነበር። ዋናው ነገር ዲያስፖራው ማለት የኢትዮጵያ ሕዝብ እንደሆነ ሁሉ የኢትዮጵያ ሕዝብ ማመላከቻ የኢትዮጵያ ውስጥ የውስጥ ውስጥ የታፈነው ሕዝብ በዲያስፖራው ድምጹን እያሰማ መሆኑ መገንዘብ ይኖርብናል። ይሄ መሰመር ያለበት ቦታ ነው። ዋናው ነገር ኢትዮጵያ ውስጥ ያለውን እድገት ለመቃወም የተነሳ ሀይል የለም። እንዳውም ኢትዮጵያ ውስጥ ያለውን የዋጋ ግሽበት የሚያረጋጋው የዲያስፖራው ሬሚተንስ የሚላከው ገንዘብ እንደሆነ አመላካቾች አሁን በቅርብ ጊዜ እየገለጹ ነው። ይህንም ፋክት ግን መንግስት ይህንን እውነታ እየሸፋፈነ የዲያስፖራው ኃይል እውነተኛ ኢትዮጵያ ኃይል መሆኑን የመገንዘብ ችሎታ አልታየም። ሄሎ ቪዎች እንዴት ናችሁ? ሰላም ናችሁ ወይ? ከዚህ ቀጥሎ ማስተላለፍ የምፈልገው መልዕክት ባለፈው ጊዜ ስታወያዩ ከኢትዮጵያ ለሚመጡ ባለስልጣናት እዚህ ለምን ተቃውሞ ይገጥማቸዋል? በሚል ርዕስ ነበር የራሴን ማስተያየት ለመስጠት እዚህ ሀገር ማለት ነው ከሁለት መቶ ሺህ በላይ የሚሆን ኢትዮጵያ ያለ ሜሪላንድ፣ ቨርጂኒያና ዲሲ አካባቢ አብዛኛው የመጣው በፖለቲካ ጥገኝነት እንደሆነ ይታወቃል። በደርግ ጊዜ በሀታ ጊዜ በመኢሶንም በቅንጅትም በግንቦት ሰባትም አብዛኛውን በጦርነት መንግስት እናወርዳለን የሚል ኩን ምሽጋቸው እዚህ አካባቢ ነው፣ እና የመንግስት ባለስልጣን መጥቶ ቢሰደብ ሊገርመው አይገባም። ያም ባለስልጣን የሚገርመው ከሆነ የዋህ ነው። ግን ያው እናንተም እንደምታውቁት አብዛኛውን ጊዜ ሰላማዊ ሰልፍ ሲወጣ ከሁለት መቶ ሺህ ሰው ግፋ ቢል እንኳን አንድ ሺህ ሰው ያወጣል። ለማንኛውም ይሄ ነባራዊ ነገር ነው። በቃ መሳደብ የሚፈልግ ሰው ደግሞ እንደ ባህሪ ነው ባህሪ ነው ወሳኝ እና ያለ ማለት ፈልጌ ነው። በጣም አመሰግናለሁ። ሰራዊት ነ ከበርዴኛል። ሰላም በለው እኔ ከካናዳ ልጅ አሉላ ከኦገስት አንድ የቀጠለ ውይይት ብለህ አቅርቦ የነበረውን የአቶ ግዛው ለገሰና የፕሮፌሰር መሳይ ኢህአዴግን የሚኮንን ንባብ ሰምቻለሁ። ለምን ኮንነው አይደለም፣ ምክንያቱም አንድ ሰው የኮነነው ሌላው ያሞግሰዋል። የሰው አስተያየት ይለያያል። የኔ ጥያቄ ግን በቀደም ውይይት አደለም። ይሄ ናሬሽን ነው ንባብ ነው። በአንድ አንድ ሀሳብ ላይ አቅሞ እየተከባበሉ የቢያነበቱ ነው ብዬህ ነበር። ታዲያ ዛሬ ጭራሽ ያ ውይይት መሆን የለበትም ያልኩት እሰጥ አገባ ብለህ አቀረብከው። ስለዚህ ልክ አይደለም እያልኩ ነው። ምክንያቱም ቪኦኤ ትልቅ የተከበረ ተቋም ነውና እንዲህ መደረግ የለበትም። አስተያየቶቻችሁን ያደረሳችሁን አድማጮች እናመሰግናለን። ሌሎቻችሁም በ2022059942 የውስጥ መስመር 14 አድርሱን፣ እናስተናግዳለን። አሁን ለዜማ ግብዣው ሰዓት የተገኘ ይመስላል። አስቴር አወቀ ናት ድምፃዊቱ ነው። fata go ta go ታ ድሮ <laughs> አድርጋ ተጫውተዋለች። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 ና በ25 ሜትር ባንዶች በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፍ ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም አድማጮች እዚህ ላይ ያበቃ አስተናገድናቸዋሉ ከበደና አዲሱ አበበነን ከአቀናባሪያችን ንጉሶ ታምሬ እንዲሁም ከተጠኪው የስርጭት መሐንዲስ ከዋና አዘጋጇ አዳነች ፍሳየ ከተቀሩት ባልደረቦች ጋር ሆነን እንሰናበታለን። ነገ አርብ ከሚሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን። መጀመሪያ በአንድ ሰዓት ቀርበን ነው። ታዲያ ልክ ነው። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም ተናደሩ። ተናደሩ ቮይስ ኦፍ አሜሪካ